የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ በአገሪቱ ለተፈጠሩ ችግሮች መፍትሄ ነው ያለውን እርቀ ሰላምና መግባባት ሊፈጥሩ የሚችሉ ተግባራትን የሚያከናውነውን ኮሚሽን እንዲቋቋም ጥሪ አቅርቧል። የአስቸኳይ ጊዜ አዋጁም ዛሬ የተፈጠሩትን ችግሮች ይፈታል ብሎ እንደማምን አስታውቋል። ፓርቲው መለስካቸዋማ። አማ ፓርቲው መስከረም ሀያ ሁለት ቀን ሁለት ሺ ዘጠኝ ዓመተ ምሕረት የእሬቻን ባህል ተከትሎ በተከሰተው ውርኬት እና ከዚያም በፊት ለታዩ ጉዳቶች ተጠያቂውን በትክክል ለማወቅ ገለልተኛ አጣሪ ኮሚቴ ይቋቋም የሚል ቢሆንም ተጨማሪ ነጥቦች ማክሏል። በመግለጫው ርዕስ እንዳመለከተውም ለብዙኃን ዜጎች እልፈት መንስኤ የሆኑ ችግሮችን ከምንቹ ማድረግ እንደሚያስፈልግም ያስገነዝባል መግለጫው። ነገር እየተሻሻለ ከመምጣት ይልቅ እየተባባሰና እየተወሳሰበ መጥቷል። ከዚህም በላይ ተባብሶ ለሀገራችን መንፈስ ትልቅ አደጋ ከመሆኑ በፊት መንግሥት ከተለመደው ግትርነቱ ወጥቶ አስተማማኝ ዘላቂ የሆነ መፍትሔ ለማምጣት በችግሩ ምንጭ ላይ ያለውን የተዛባና ቁንጽል አስተሳሰብ በመተው ከሌሎች አካላት ጋር በመወያየት

ግን ደረጃ ያገናዘበ ሰራዊት እንደተነገረው ህዝቡ የሚያነሳቸው የመልካም አስተዳደርና የሙስና ጥያቄዎች ትክክለኛ ጥያቄዎች መሆናቸው ተቀባይነት አግኝቷል። ይሁንና ጥያቄዎችን ተከትለው ድርጅቶችና የችግሮች መወሳሰብ የህዝብ ጥያቄዎች በመድረስ ለራሳቸው ፖለቲካዊ ግብ መጠቀሚያ ያደረጉ የፀረ ሰላም ሀይሎችና አሸባሪ ድርጅቶች ሴራ ውጤት እንደሆነ ነው የሚገልጸው ትናንት የተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ስብሰባ መፈቻ ንግግራቸው ላይ ፕሬዚዳንት ዶክተር ጉዳቱ ተሾማ ይህንን በተመለከተም ያሉት ነበር። ይህ ድርጊት መንግስት ለቴክኖሎጂ ሽግግር፣ ሀገራዊ ልማት ለማፋጠን በማሰብ የአስፋፋም ዘመናዊ የመገናኛ መሰረት ልማት ለክፋትና ለውድመት በመጠቀም ያሰባበሩት ደግሞ ሀገራችን በአሸባሪነት የሰየመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት ሰባት መሪዎች ከግብጽ መንግስት ተቋማት ጋር